ሳይንስና ቴክኖሎጂ በኢትዮጵያ የዲጂታል ቴክኖሎጂ ፈጠራ እያደገ መምጣቱ ይነገራል። ያም ሆኖ የፈጠራ ባለሙያዎች በዓለም አቀፍ ደረጃ ስራቸውን ማስተዋወቅና በዓለም አቀፍ ገበያ ገብቶ መወዳደር ፈታኝ መሆኑ ተደጋግሞ የሚነሳ ችግር ነው። እንደ ጎግል ፕሌይ ያሉ ዓለም አቀፍ ዲጂታል መድረኮችና ዲጂታል የክፍያ አማራጮች ለኢትዮጵያን ተደራሽ አለመሆን ደግሞ ለችግሩ አንድ ምክንያት ሆኖ ይቀርባል። የበርካታ ፈጠራዎች ባለቤት የሆነው የአይቬክስ ቴክኖሎጂ መስራችና ዋና ስራ አስኪያጅ ወጣት የዘዲን ካሚል ችግሩ ከገጠማቸው የፈጠራ ባለሙያዎች አንዱ ነው። አዎ፣ ከአፕሊኬሽን ዴቨሎፕ ካደረግን በኋላ ወርልድ ዋይድ በሆነ መልኩ ሰዎች አፕሊኬሽኑን ሴፍ በሆነ መንገድ ማለትም ከጉግል ፕሌይ ስቶር ላይ ዳውንሎድ አድርገው እንዲጠቀሙት ፐብሊሽ ለማድረግ ኢትዮጵያ ኢንክሉድድ ስላልነበረች ግዴታ የዩኤስ እና ሌሎች ጉግል ፕሌይስቶር አክሴፕት የሚያደርጋቸው ሀገሮች ስልክ ቁጥር ያስፈልግ ነበረ። ያ ብቻ ሳይሆን ፔመንት የሚከፈልበት መንገድም ከዛ ጋር አሶሽየት የሆነ መሆን ነበረበት እና ከዛ ጋር በተያያዘ ያው እኛ ብዙ ዲያስፖራ ጓደኞችም ስላሉን እነሱ ከፍተውልን አፕሊኬሽኖች ፐብሊሽ አድርገናል። ከዛ በኋላ ግን ችግር ሲፈጠር እነዛን አፕሊኬሽኖች ያው ኦነርሽፕነታቸው የእኛ ሳይሆን የከፈቱልን ሰዎች ነው ነው። በድርጅት መክፈት አንችልም ነበረ። ብዙ ቻሌንጆች ነበሩ። በዚህ ሁኔታ ይዘዲን ከብዙ ውጣውረድ ጋር እየታገለ ወደ 14 መተግበሪያዎችን በጉግል ፕሌይ ይፋ አድርጓል። ነገር ግን እንደሱ በውጭ ሀገር ዘመድና ወዳጅ የሌላቸው ኢትዮጵያን የመተግበሪያ አልሚዎች የጉግል ፕሌይ አካውንት የመክፈት እድል ስለሌላቸው ከፈጠራ ስራዎቻቸው ወደኋላ ማለታቸውን ገልጿል። የቢብሎኪ መተግበሪያና የጃሚ ዲጂታል መድረክ መስራች ናታን ዳምጠው በበኩሉ በጎርጎሪያኑ 2016 ዓ ም ቢብሎኪን በጎግል ፕሌይ ለተጠቃሚ ተደራሽ ማድረጉን ያስታውሳል። ነገር ግን ከተወሰኑ ዓመታት በኋላ ይህ ዕድል በኢትዮጵያ በመዘጋቱ ችግር ማጋጠሙን ገልጿል። ከዚህ አንጻር ኢትዮጵያውያን የመተግበሪያ በልጻጊዎች የጎግል ፕሌይ አገልግሎት በሚፈቀድባቸው ሀገራት ለሚኖሩ ሰዎች እስከ 15 ሺ ብር በማውጣት አካውንት መግዛት የተለመደ ነበር ይላል። ይህም አዲስ መተግበሪያ ይፋ ለማድረግ ይከብድ እንደነበርና ከውሄም መረጃ ጋር የተያዘ ችግርም ያጋጥም እንደነበር ያስረዳል። አፖች ላውንች በሚደረጉበት በሌላ ጉግል ፕሌስቶዎች ላይ ሰው ጉግል ፕሌስቶዎች በየሀገሩ ይለያያሉ። ምሳሌ የዩስ ማርኬት ላይ ጉግል ፕሌስቶ ላይ ላውንች የተደረገ የሚያገለግለው የሚተዋወቅበት ይሄ ሰው የሚመጣለት ዩስ ውስጥ ላለ ሰው ነው የሚመጣለት ማለት ነው። ስቶዎች ይለያያሉ። ከዩሮፕ ምናምን ምናምን ያለ ስቶዎች ይለያያሉ። እስከዛሬ ድረስ ኢትዮጵያ ውስጥ ስቶር አልነበረም። ማለት ለኢትዮጵያዎች የተሰራ አፖች ምናምን ነገር ተፈልገው ነው የሚገኙት ማለት ነው። በስማቸው የተፈልገው እንጂ ትልቅ ፊት ለፊት ሲገባ እንደ ሌላ ሀገር አይመጣም ነበር ማለት ነው። ሶ በዚህ ይሄ ዴታ እንዲዘበራረቅ አደረገ ማለት ነው። ጋሚ ለዚህ ሀገር ለሀፉ እንዲቆጡ ለካላንደር፣ ለምናምን ለምናምን ነገር የተሰሩ አፖች ሰው እያገኛቸው አይደለም። ኢቨን በሌላ የጉግል ሮፐር አካውንት ተጠቅመው ላውንጅ ካረጓቸው በኋላ ለትክክለኛው ሰው እየደረሰ አይደለም ማለት ነው። ከሰሞኑ ግን ይህንን ችግር ለመፍታት የሚያስችል ጥሩ ዜና ተሰምቷል። የኢትዮጵያ የኢኖቬሽንና ቴክኖሎጂ ሚኒስቴር አደረግኩት ባለው ጥረት ጉግል ፕሌይ ኢትዮጵያን መተግበሪያ አበልጻጊዎችን በቀጥታ መቀበል መጀመሩን አስታውቋል። የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ ለሀገር ውስጥ መገናኛ ብዙኃን እንደገለጹት ጎግል ፕሌይ ኢትዮጵያን የቴክኖሎጂ አልሚዎችን መቀበል መጀመሩ ለኢትዮጵያ የዲጂታል ኢኮኖሚ ግንባታ ትልቅ ተጽዕኖ የሚፈጥር ነው። በሌላ በኩል በዲጂታል ቴክኖሎጂው ዘርፍ ፈጠራ ላበረከቱ ኢትዮጵያንም መተግበሪያዎቻቸውን በትልልቅ ዲጂታል መድረኮች ለማስተዋወቅና አዳዲስ የገበያ እድሎችን እንደሚከፍትም ተናግረዋል። ዘዲም በበኩሉ ኢትዮጵያ ውስጥ በግልም ሆነ በኩባንያ ደረጃ ለሚበለጽጉ መተግበሪያዎች ከዚህ ቀደም የነበረውን ችግር በመፍታት ጥሩ እድል የሚከፍት መሆኑን ይናገራል። ማንኛውም ኢትዮጵያ ውስጥ ያለ ሰው አፕሊኬሽን ዴቨሎፕ ካደረገ አካውንት ክሬት አድርጎ አፕሊኬሽኑ ፐብሊሽ ማድረግ የሚችልበት ፕሪቪሌጅ ነው ያገኘው ማለት ነው። ይሄ ለካምፓኒዎችም በጣም ትልቅ ነገር ነው፣ ለግለሰቦችም ትልቅ ነገር ነው። ከዚህ በፊት ኢትዮጵያ ላይ ያሉ የትኞቹም ትልልቅ ካምፓኒዎች ጉግል ፕሌይ ስቶር ላይ ፐብሊሽ የሚያደርጓቸው አፕሊኬሽኖች ከካምፓኒያቸው ቁጥጥር ስር ውጭ ሆኖ በሌላ ተኒስር ነበረ ፐብሊሽ ሲደረግ የነበረው ዳውሎድም ስናረግ ፐብሊሽ ያደረገው ካምፓኒ ስም ሌላ ሆኖ ይታይ ነበረ። ምክንያቱም የኢትዮጵያ ንግድ ፍቃድ አክሴፕት ስለማይደረግ ማለት ነው። አሁን ግን ለምሳሌ የእኛን ድርጅት ሃይቤክስ ቴክኖሎጂ ና ፕሮሞሽን ፐብሊሽ ሲያደርግ በእኛ ስም ፐብሊሽ ነው የሚደረገው ማለት ነው። በተመሳሳይ ክላየንቶችም በስማቸው ፐብሊሽ መደረግ ሲፈልጉ በስማቸው አፕሊኬሽን ፐብሊሽ ማድረግ በድርጅታቸው ፐብሊሽ ከማድረጊያ ፕሪቪሌጅ ነው የተፈጠረው ማለት ነው። ይሄ ለዴቨሎፐሮች ብቻ ሳይሆን አቅም ላላቸው ካምፓኒዎች ራሱ በስማቸው ፐብሊሽ እንዲደረግ ከማድረግ አንጻር ትልቅ አስተዋጽኦ ነው የሚኖረው ማለት ነው። ይህ የጉግል ፕሌይ አገልግሎት በኢትዮጵያ ተደራሽ መሆኑ የመተግበሪያ አልሚዎች በ25 የአሜሪካ ዶላር ያለ ሁለተኛ አካል ጣልቃ ገብነት ራሳቸው ኃላፊነት ወስደው በሀገር ውስጥ አካውንት ለመክፈት የሚያስችል ነው። ያም ሆኖ ናታን አገልግሎቱ የሚቀረው ነገር አለ ይላል። ግን አሁንም አላለቀም። ይሄ የጉግል ኢትዮጵያ መሆኑ አንድ ሆኖ፣ ሁለተኛው ደግሞ ፎሪን ካረንሲ ፖሪን ከረንሲ ስቲል የኢትዮጵያ ዲቨሎፐሮች ሀያ አምስት ዶላር መክፈል አለባቸው ማለት ነው። ጥቂት ሰዎች ናቸው ይ ፖሪን ከረንሲ ክሬዲት ካርድ አካባቢ ያላቸው ጥቂት ሰዎች ናቸው። እነሱ ሰዎች እንዴት አድርገው፣ እነዚህ የሌላቸው ሰዎች ደግሞ እንዴት አድርገው የጉግል ዲቨሎፐር አካውንት መክፈል ትችላል የሚለው ነገር ማለት ነው። አሁን ደግሞ አንድ ደቅ አራችኋል ማለት ነው። ሶ ሌላ ሀገሮች ሩቅሳ ሄድ ኬንያ መውሰድ እንችላለን። ኬንያ ሀገር የጉግል ዲቨሎፐር አካውንት ለመፍጠር በኤምፔሳ መክፈል ይችላሉ ሀገራቸው ማለት ነው። ሚ ኤምፔሳል ለመክፈል ጉግል ከሎካል ባንኮች ጋር እየሰራ ነው። ቀጥታ ገንዘብ በኤምፔሳ ከፍለው ቀጥታ ገንዘቡ ለጉግል የሚደርስበት በዛም ደግሞ አካውንት ይከፈታል ማለት ነው። እንደዚህ ደግሞ ማድረግ ሲችሉ ሞርድ ለመፈሮች ኤንካሬጅ የተደረጉ ማንም ሰው ገዛ ሰጥ በራሳቸው ብር የራሳቸውን አካውንት የራሳቸውን አፕ ላውንች ማድረግ ነው ያግዛቸዋል ማለት ነው። በኢትዮጵያ አብዛኛው ሰው ከአፕል ተንቀሳቃሽ ስልኮች ይልቅ የአንድሮይድ ስልኮችን የሚጠቀም ነው የሚለው ዘዲን ከዚህ አንጻር ጎግል ፕሌይ ለሀገሪቱ የቴክኖሎጂ ማህበረሰብ ተደራሽ እንዲሆን መደረጉ የተሻለ ጥቅም ያስገኛል። ይህም በየትኛውም የዓለም ክፍል ያሉ ሰዎች ኢትዮጵያን የሰሯቸውን መተግበሪያዎች እንዲጠቀሙ በማድረግ በዓለም አቀፍ ገበያ ውስጥ እንዲገቡ ያደርጋል። ጥቁር አፕሊኬሽኖች ፐብሊሽ እየተደረጉ በሄዱ ቁጥር ደግሞ ሰዎች የትኛውም ዓለም ላይ ሆነው ኢትዮጵያውያን ዴቨሎፕ የሚያደርጓቸው አፕሊኬሽኖች መጠቀም የሚችሉበት ኢትዮጵያውያን ዴቨሎፐሮች ያው ጉግል ፕሌይ ስቶር ላይ ፐብሊሽ ሲደረግ ኢንተርናሽናል ለሆነ ማርኬት ነው ፐብሊሽ የሚደረገው። ስለዚህ የትኛውም የአለም ክፍል ላይ ላለ ሰው የአንድሮይድ ተጠቃሚ ሁሉ ታለንታቸው መሸጥ የሚችሉበት አሁን ኢንፎርማቲቭ፣ ቡኪንግ፣ ኢኮሜርስ አፕሊኬሽን ሊሰራ ይችላል። ያ ብቻ ሳይሆን ጌሞችም ጭምር ይሰራሉ። የአንድሮይድ ጌሞች እና ኢትዮጵያውያን የጌም ዴቨሎፐሮች ኢንተርናሽናል የሆነ የታለንት ማርኬት ፕሌስ ላይ ስራቸው ማሳየት፣ ሾኬዝ ማድረግ የሚችሉበት ቀላል ኢንቫይሮንመንት ነው የተፈጠረው። ስለዚህ በጣም ትልቅ እድል ነው። ሆኖም ግን የበይነ መረብ ግብይት ላይ የውጭ ምንዛሬን ለመጠቀም የሚያስችል የክፍያ አማራጭ አለመኖሩ እንደይዘዲን አሁንም ድረስ ያልተፈታ ችግር ነው። የተለያዩ የሰርድ ፓርቲ ዴቢት፣ ክሬዲት ካርዶች በመጠቀም ነው ክፍያዎች እየተከፈለ ያለው። ትልልቅ አማውንቶች እዛ ላይ ስቶር ማድረግ አልቻለም። ስለዚህ አሁን ለምሳሌ የጉግል ፕሌስቶር አካውንት እንክፈት ስንል ሀያ አምስት ዶላር ምናምን ስለሆነ ቀላል ነው። እዛ ካርድ ላይ ያስገብተን ከፍላለን። ግን ትልልቅ ፔመንቶች ስንቀበል ከውጭ የሰራንበት ያው በብር ለመቀበል እንገደዳለን በተለያየ የሀዋላ መንገድና ያ ደግሞ የተፈጠረበት ትልቁ ምክንያት ኢንተርናሽናል ባንክ ኢትዮጵያ ላይ ኦፕሬት እንዲያደርጉ ካለማድረግ እና ሰው የዶላር አካውንት ቢኖረውም ያ ለኦንላይን ፔመንት እንዳይጠቀመው የኦንላይን ፔመንቶች በዩኤስዲ አለመጀመራቸው እነዚህ ትልልቅ ችግሮች ናቸው። እና እንደነ ቪዛ ማስተርካርድ ካርድ ኢትዮጵያ ላይ አሁን ቪዛ በቴሌብር ገንዘብ መቀበልን አስችሏል። በተመሳሳይ ቪዛና ማስተር ካርድ ከመቀበል በተጨማሪ ክፍያም ቢያስችሉ ለእኛ ኢንተርናሽናል በሆኑ የታለንት ማርኬት ፕሌሶች ላይ የተለያዩ ፕሪቢውልት የሆኑ ዌብሳይት አፕሊኬሽን እና ሌሎች የሲስተም ኮዶች መሸጥ የሚችሉ ብዙ ሎካል ታለንቶች ነበሩን። ከዛ በተጨማሪ ደግሞ በጣም ብዙ ሰብስክራይብ አድርገን ልንጠቀማቸው የምንችላቸው በጣም ፕሮዳክቲቭ የሚያደርጉ ኢንተርናሽናል በሆነ መንገድ እኛን የሚመስሉ ዴቨሎፐሮች የሚጠቀሟቸው ብዙ ቱሎች እየተጠቀምን አይደለም። ምክንያቱም ኦንላይን መክፈል ስላልቻልን ማለት ነው እና የኦንላይን መክፈያ አማራጮችም በተለይ ቪዛና ማስተርካርድ ኢትዮጵያም ውስጥ ውስጥ ቢዘረጉ እሱን በጣም ማሳሰብ እፈልጋለሁ። ሌላኛው ደግሞ ከተቻለ ጉግል ፕሌይስቶር አካውንት ሲከፈት ግዴታ ዩኤስዲ ሳይሆን በሎካል ከረንሲ በኢቲቢ በቴሌብርም ሊሆን ይችላል። ሌሎች የፔመንት አማራጮች እንድንከፍል በዛ ሎካል ከረንሲ ጉግል አክሴፕት ቢያደርግ ከዚህም በላይ ዴቨሎፐሮች ጥሩ እድል ያገኛሉ ብዬ አስባለሁ። ስለሆነም የቪዛና የማስተር ካርድ የክፍያ አማራጮችን በመጠቀም ይመሰሉ የክፍያ ችግር ከተቀረፈ አዲሱ አገልግሎት ለመተግበሪያ አልሚዎች ብቻ ሳይሆን ለሀገርም ጥሩ የውጭ ምንዛሬ እንደሚያስገኝ ሁለቱም የፈጠራ ባለሙያዎች ይስማማሉ። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ አብሬያችሁ ነበርኩ። መልካም ጊዜ